ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። እጅግ አደገኛ መንገዶችን አቆራርጠውና ረዥም መንገድ ተጉዘው ከሶሪያ ከተለያዩ የመካከለኛው ምስራቅና የአፍሪካ ሀገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች የእንግለት ገጽታ የያዙ ዜናዎች የዓለም መገናኛ ብዙኃን ሰሞንኛ ትኩረት ሆነዋል። በእለቱ አብይ ርዕሳችን እንመለከተዋለን። የከተማይቱን የትራንስፖርት ችግር በከፍተኛ ሁኔታ ይቀርፋል የተባለውና የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባው ቀላል ባቡር እለቱን በታሪክ በባህል ማህበረሰብ የምሽቱ ትኩረታችን አድርገን የምንቃኝበት ቅንብር ይዘናል። ጤና ስጥልን ክቡራትና ክቡራን አድማጮች የዛሬ አርብ መስከረም 7 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ ሊዮን አንስታችኋል። የ የአልሻባብ ነውጠኛ ቡድን ዛሬ አርብ ደቡባዊ ሶማሊያ ውስጥ የሚገኝ አንድ ወታደራዊ ጦር ሰፈር ለአጭር ጊዜ ተቆጣጥሮ እንደነበር ተገለጠ። የታችኛው ሸበሌ ክልል ምክትል አስተዳዳሪ አሊ ኑር ለቪኦኤ ሶማሊኛ አገልግሎት እንደገለጡት በቁጥጥር ስርው ላይ የነበረችው የያቅባዊዌ ጦር ሰፈር ከዋና ከተማ መቀድሾ ደቡብ ምዕራብ የ120 ኪሎ ሜትር ርቀት ላይ ትገኛለች። ይሁንና በነውጠኞቹና በሶማሊያ ወታደሮች መካከል ከባድ የተኩስ ልውውጥ ከተካሄደ በኋላ የመንግስቱ ኃይሎች ጦር ሰፈሯን እንደገና መልሰው ተቆጣጥረዋል። የቡርኪና ፋሶ ወታደራዊ መፈንቅለ መንግስት መሪዎች በቁጥጥር ስር ያዋሏቸውን ፕሬዚዳንት ሚሼል ካፋንዶን ከእስር ለቀቁ። ከፕሬዚዳንቱ ጋር ባለፈው ረቡዕ ታስረው ስለነበሩት ጠቅላይ ሚኒስትር አይዛክ ዚያድ ግን ምንም ያሉት ነገር የለም አገሪቱ ውስጥ ያለውን ውጥረት ከማቅለል አኳያ ታስረው የነበሩ ሁለት ሚኒስትሮችንም ለቀናል ብለዋል። የመፈንቅለ መንግስት መሪዎቹ ዛሬ አርብ በሰጡት መግለጫ የመፈንቅለ መንግስቱ መሪ ብሪጌዲየር ጀኔራል ጊልበርት ደንዴሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ ካውንስል በበላይነት የሚመሩ መሆናቸው ይታወቃል። ትናንት ሐሙስ ለቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል መፈንቅለ መንግስቱን ያካሄድ ነው አገሪቱ ውስጥ የተዛባና ወገንተኛ አመራር በመኖሩ ነው ማለታቸው አይዘነጋም። እናም ሁሉም ወገኖች የሚካተቱበት ፖለቲካዊ ውይይት በቅርቡ ይካሄዳልም ብለዋል። ቡርኪና ፋሶ ከ23 ቀናት በኋላ እንደ አውሮፓ ቆጣጠር በጥቅምት 11 ቀን ምክር ቤታዊና ፕሬዚዳንታዊ ምርጫ ለማካሄድ አቅዳ እንደነበር ይታወቃል። የሶሪያ መንግስት ከጠየቀ እዚያ ሄደው የሚዋጉ ወታደሮችን እንልካለን አለች ሩሲያ። የክሬምሊን ቤተመንግሥት አፈቀላጤ ዲሚትሪ ፔስኮቭ ዛሬ አርብ እንደገለጡት ይህ አይነቱ ጥያቄ ግን በውይይት ሚዛን ላይ ይቀመጣል። ይህ ዜና ይፋ የሆነው ሩሲያ ሶሪያ ውስጥ የምታደርገው ጣልቃ ገብነት ያሳሰባት ዩናይትድ ስቴትስ በጉዳዩ ላይ እየተወያየች ባለችበት ወቅት ነው። በዚህ ሳምንት መጀመሪያ ገደማ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ ሱሪያ ውስጥ የምታደርገው ጣልቃ ገብነት እየጨመረ ሄደዋል ብለው የሩሲያ አቻቸውን ሰርጌይ ላቭሮቭን ባሳሰቡበት ወቅት ወይም እንዳሳሰቡ አይዘነጋም። ድንበራችንን በፍልሰተኞች ላይ አንዘጋም፣ ነገር ግን ወደ ሁንጌሪያ እንዲያልፉ እንፈቅድላቸዋለን ሲሉ የክሮኤሽያው ፕሬዚዳንት ዞራን ሚላኖቪች አስታወቁ። ክሮኤሺያ ከአሁን ቀደም ከ11 ሺህ በላይ ፍልሰተኞችን ስለተቀበለች ከእንግዲህ ሌሎችን ማስተናገድ እንደማስችል ሚላኖቪች ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ዛሬ አርብ ሲናገሩ የአውሮፓ ህብረት ይህን በከፍተኛ ቁጥር እየጨመረና እየተወሳሰበ የመጣውን የፍልሰተኞችና የስደተኞች ቀውስ በተቀናጀ መልኩ ሊፈታ ይገባል ብለዋል። በመጨረሻም ታሊባን ነውጠኞች ዛሬ አርብ ሰሜን ምዕራብ የፓኪስታን በሚገኝ አየር ኃይል ጦር ሰፈር ላይ ጥቃት ፈጽሞ ቢያንስ 17 ሰዎች መግደላቸውና ሌሎች በርካታ ማቁሰላቸው ይታወቃል። የወታደራዊ ቃል አቀባይ ሜጀር ጄኔራል አሲም ባዣው በሰጡት መግለጫ ፔሻወር አጠገብ ባለው የባድሃበር ጦር ሰፈር ላይ ለተቃጣው ጥቃት አፋጣኝ ወታደራዊ እርምጃ ተወስዶ 13ቱም ነውጠኞች ተገድለዋል። በተኩስ ልውውጡ አንድ የጦር መኮንን መሞቱንና ሌሎች አስር ወታደሮች መቁሰላቸውን ግን ቃል አቀባዩ አልሸሸጉም። የፓኪስታኑ ታሊባን አፈ ቀላጤ በበኩሉ አጥፍቶ ጠፊዎቻችን ተልዕኳቸውን በተገቢው መንገድ እንዳከናወኑና ብዙዎቹን የመንግስት አባላት እንደገደሉ አመልክቷል። ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አሁኑ ወደ ቀዳሚው የምሽቱ አቢይ ርዕስ እጅግ አደገኛ መንገዶችን አቆራርጠውና ረዥም መንገድ ተጉዘው ከሶሪያ እንዲሁም ከተለያዩ መካከለኛው ምስራቅና የአፍሪካ ሀገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች የእንግልት ገጽታ የያዙ ዜናዎች የዓለም መገናኛ ብዙሀን ሰሞንኛ ትኩረት ሆነዋል። በዚህ ስፍር ቁጥር በሌለው ስቃይ በሚታይበት የፍልሰት ቀውስ በጨቅላ ሕፃናት ላይ እየደረሰ ያለው እንግልት ከሁሉም የሚበረታ መሆኑን የተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም አስታውቋል። ለቤተሰቦቻቸውና ለራሳቸው መጠጊያ ፍለጋ አያሌ ሺ ኪሎ ሜትሮችን አቋርጠው ተስፋ ወደ ጣሉባት አውሮፓ የሚጎርፉት ሺዎች በየደረሱበት ያለማቋረጥ የሚገጥማቸው ፈተና ይልቁንም በሕፃናት ላይ የሚደቅነው ነው አደጋ የከፋ መሆኑን ነው ሕፃናቱንና ወላጆቻቸውን ለመታደግ የሚጥሩት ዓለም አቀፍ የበጎ አድራጎት ተቋማት የሚናገሩት። ፍራንሲን ወይኑሙ በተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም ዩኒሴፍ የመገናኛ ብዙሐንና ኮሚኒኬሽን ዲሬክተር ናቸው። ስደተኞቹ ከተሰበሰቡበት ሃንጋሪን ከሚያዋስነው የሳይቤሪያ ድንበር አካባቢ ተገኝተው በሰጡ ቃል የማያልቅ የሚመስለውን ፈተናና አደገኛውን ጉዞ ይበልጥ የከፋ የሚያደርገው አብዛኞቹ ተጓዦች ሕፃናት መሆናቸው ነው ይላሉ። I think the first reason is because so many of these refugees are children. There are so many families. እንደሚመስልን የመጀመሪያው ምክንያት ከመጡት ሰዎች የሚበዙት ሕፃናት መሆናቸው ነው። በሀገራቸው የሚካሄደውን ጦርነት በመሸሽ በተለያዩ የአካባቢው አገሮች በጥገኝነት የተጠለሉ ሶሪያን ቤተሰቦች ቁጥር እጅግ የበዛ ነው። ወደ ግሪክ ተሻግረውና እጅግ አደገኛውን መንገድ አቆራርጦ የመጡትም ያንኑ ያህል ብዙ ናቸው። በዚህ ሁሉ ውስጥ መሰረታዊ ቁሳቁስ ማግኘት ተስኗቸው ለአሰቃቂ እንግልት የተዳረጉ ህጻናትን ማየት የየዕለት ገጠመኝ ሆኗል። ሜዳ ላይ እያደሩ እጅግ ረጅም መንገድ ለመጓዝ መገደድ፣ ለተለያዩ ጥቃቶች የመጋለጥ ክፉ ዕጣ የሚደቅን መሆኑንም ወይኑሙ ያስረዳሉ። አንዳንዴም አንጡራ ገንዘባቸውን አውጥተው ከከፈሏቸው ህገ ወጥ አስተላላፊዎቻቸው እጅ ሆነው የሚደርስባቸውን ስቃይ መገመት ያዳግታል። ምርጫ ግን የላቸውም። አሁንም የህጻናት መርጃ ድርጅቷ ወይኑሙ ገና የጥቂት ወራት እድሜ የሆናቸውን ጨምሮ በጣም ጨቅላ ህጻናትን ይዘው ለመሰደድ የተገደዱ ቤተሰቦችን እናያለን። አንዳንዴም የተዳከሙ አረጋውያንን ይጨምራል። የቱን ያህል እጅግ አደገኛ ጉዞ መሆኑን ይረዳሉ። ቤተሰቦቻቸውን ይዘው ለመሄድ የሚገደዱት ግን ትተውት የሚመጡትን የከፋ ጦርነትና ውጊያ በመሸሽ ነው። የአምስት ዓመት ሕፃን አባቱ ላይ ሽጉጥ ተደቅኖ የሚያይበት ዓለም ነው ጥለው የሚመጡት። ያለ ወላጅ ያለ አዋቂ ብቻቸውን ያን የአደጋ መንገድ ዘልቀው የሚደርሱ ሕፃናትም አይተናል ሲሉ የዩኒሴፏ ባለሥልጣን አስረድተዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው የምሽቱ ቅንብር ነው መወስዳችሁ፣ ባህልና ማህበረሰብ። ዛሬ እንግዳይ ሳሙኤል አሰፋ ይባላል። ወጣት ነው። አዲስ ጉዳይ በተሰኘ መጽሔት ላይ ለረጅም ጊዜ ሲያቀርበው የነበረ በኢትዮጵያ ዕለታዊ የታሪክ ትንታኔ ላይ ያተኮረ ዕለቱን በታሪክ ውስጥ እንደሚባለው ብዙም መረጃ በሌለበት ሀገር እንዴት እንዲሳካለት ኋላ ላይ ያጫውተናል። እሱ ትረካዎች ናቸው። በተለያዩ ቀናት ውስጥ የተከናወኑትን በጣም ረጅም ጊዜ ወደኋላ ይሄዳል። ዋቢ መጽሐፍትን እያጣቀሰ ነው የሚያቀርብልን። ከእሱ ጋር የምናደርገው ይሆናል። መስከረም ሁለት 1967 ዓ ም ከጠዋቱ አራት ሰዓት ግርማዊ ቀዳማዊ አጼ ኃይለ ስላሴ ከስልጣናቸው ወርደው ከታላቁ ቤተ መንግስት ወደ አራተኛ ክፍለ ጦር ግቢ ተወስደው ታሰሩ። አዲስ ተቋቁሞ የነበረው የጠቅላይ ሚኒስትር ሚካኤል እምሩ ካቢኔ የሾሙን ንጉሱ ናቸው። እርሳቸው ከወረዱ ስልጣናችን እንለቃለን በማለት በዚህ ቀን ስልጣናቸውን በፈቃዳቸው ለቀቁ፣ የሚል ከጌታቸው አሳን፣ ሌተና ኮሎኔል ኢትዮጵያና ንጉሰ ነገስቱ የሚል ታሪክ መጽሐፍ ላይ አግኝቻለሁ። እንዲሁም ግርማ ዘድ ግርማ ዘውድ የተባሉ ደራሲም እንደ ኢትዮጵስ በሚለው መጽሐፋቸው ላይ ታሪክ ዘግበውታል። ወደ ኮሎኔል መንግስቱ የግድያ ሙከራ ስንመጣ መስከረም አስራ ሶስት አስራ ዘጠኝ ስልሳ ዘጠኝ ዓመተ ምሕረት ነው። ሌተና ኮሎኔል መንግስቱ ኃይለ ማርያም በዚህ ቀን ምሽት ከስራ ወደ መኖሪያ ቤታቸው ሲሄዱ የሆነ ሆቴል ፊት ለፊት በሚገኙ የትራፊክ መብራት ላይ ከኢህአፓ ታጣቂዎች በተተኮሰባቸው ጥይት ቆሰሉ የሚል እንዲሁ ዘነበ ፈለቀ ነበር በሚለው መጽሐፋቸው ላይ እንዲሁም እዮባባተ ሻምበል ማለት ነው ጀኔራሎቹ በሚለው መጽሐፍ ላይ ዘግበውታል። ሳሙኤል፣ እንግዲህ ዋና ዋና የሚባሉትን እያነሳን ቀንና ጊዜውን ከታሪኩ ጋር እያዛመን እንመለከታለን። እስኪ ገፋ አድርገን እንሂድ። በዚህ የእለታትን ክንውኖች በሚተርክ ጽሁፍ ስብስብ በመጽሐፍ መልክ እንዳልታተመ ተረድቻለሁ። ያለው ግን በበርከታ ያለ ዳጎስ ያለ ስብስብ ነው። እንዴት ነው የምታደራጀው? እንደሚታወቀው እንግዲህ በኢትዮጵያ ታሪክ ውስጥ የታሪክ መዛገብቶችንም አገላብጬ ለማየት እንደሞከርኩት በእያንዳንዱ ቀን በርካታ ታሪኮች ተከናውነዋል። ዛሬ በኢትዮጵያ አቆጣጠር መስከረም ስድስት ነው። በዚህ ቀን ካለው ካገኘሁት ታሪክ ጎላ ያለውን ስፍራ የሚይዘው ይሄ ቀን የአፍሪካ ነጻነት ቀን ተብሎ እንዲከበር በአፍሪካ መሪዎች የተወሰነበት ቀን እንደሆነ ከአንድ የታሪክ ምንጭ አግኝቻለሁ። መቼ ነው ይሄ የሆነው? መስከረም ስድስት አስራ ዘጠኝ ሀምሳ ስድስት አመተ ምህረት ነው። እንግዲህ ይህን የታሪክ ስብስብ ሳሰባስብ የእያንዳንዱን ታሪክ ሪፈር የሚደረግ ያገኘውበትን ምንጮች ለመግለጽ ሞክር ያለው ለማስቀመጥ ሞክር ያለው ይሄ ታሪክን ያገኘውት የአጼ ኃይለስላሴ ታሪክ በሚል ርዕስ በአቶ በሪሁን ከበደ መስከረም ሀያ አንድ አስራ ዘጠና ሶስት የታተመ መጽሐፍ ላይ ነው ይህን ታሪክ ያገኘውት። የዕለት ክንዋኔዎች ናቸው የሰፈሩት። አበይት ክንዋኔዎች በታሪክ ጎልቶ የሚወጡ ናቸውና ብዙ ቦታዎች ይወስዳሉ። ምናልባት አንዳንዱ ቀን ከሌላው አንዳንዴ የሚዘገብ ተለይቶ የሚታይ ታሪክ የማይኖርበት እንደሚሆን ይገባኛል። አንዳንዱ ልውሰድ ከተመለከትኳቸው፣ ነሐሴ ሰባት ቀን በሺህ አምስት መቶ አመተ ምህረት አጼ ናዖድ በዚህ ቀን ሞቱ። አጼ ናዖድ ስምንተኛው ሺህ ሳይገባ በሰባተኛው ሺህ መጨረሻ ላይ ሞቱ ተብሎ ይነገራል። የስምንተኛው ሺህ ዘመን አቆጣጠር ምድር ከተፈጠረች እስከ ክርስቶስ መወለድ ያለውን ዘመን አምስት ሺህ አምስት መቶ ዓመት ከክርስቶስ መወለድ በኋላ ያለውን ደግሞ አንድ ሺህ አምስት መቶ ዓመት በመቁጠር የዓለም ፍጻሜ በአንድ ሺ አምስት መቶ እንደሚሆን የተነበዩ ነበሩ። በስምንተኛው ሺህ ብዙ ክፉ ነገሮች ይከሰታሉ የሚል ንግርት ተነግሮ ስለነበር ብዙ ሰው ስምንተኛው ሺህ ሳይደርስ እንዲሞት ይጸልይ ነበር እያልክ ትቀጥላለህ። ዕለቱን ብቻ ሳይሆን ከትንቢቱ ጋራም ከጊዜው ጋር ተያይዞ የተባሉ ነገሮችንም ታዛምዳለህ። እንዲህ የዳጎሰ ታሪክ ሞ ተጽፎ ተደራጅቶ በማይገኝበት ሁኔታ ይሄን ያህል ጊዜ ወደ ኋላ ሄዶ ያን ታሪክ ያን ቀን የሚያስታውሱ መረጃዎች ማግኘት አዳጋች ይመስለኛልና እንዴት ተሳካ? እንደ ተናገርከው አሉላ፣ እንግዲህ ከባድ ነው። ይህን ሁሉ በየቀኑ ያሉ የታሪክ ስብስቦችን ማጥናት ማሰባሰብ ከባድ ነው። ከስምንት ዓመት በላይ ነው የፈጀብኝ ታሪክ ስብስብ ለማሰባሰብ በአዲስ አበባ ዩኒቨርሲቲ የኢትዮጵያን ስተዲስ ላይብረሪ በግለሰብ ላይብረሪዎች ከሰዎች ከግለሰቦች ከማገኛቸው መጽሐፍት ከሃይማኖት ተቋማት ካገኘሁት ላይብረሪዎችን በመጠቀም እንደዚህ እንዲህ ከተለያዩ ምንጮች ነው በማሰባሰብ ሪሊ በጣም አድካሚና ሰፊ ጥናትም የወሰደ ሰፊ ጊዜም የወሰደ ነው። እንግዲህ ተሰብስቦ ባለመገኘቱ ምክንያት ያው እነዛን ሁሉ መጽሐፎች እንግዲህ ብዙ መጽሐፎችን ሪፈር ለማድረግ ተገድግድ ማገላበጥ ነበረብህ። እንደዛ ነው። እንዲሁ በናሙናነት ከሰጠኸኝ ከተመለከትኳቸው ጽሁፎች አንድ ሌላ ታሪክ ልውሰድ። ነሐሴ አስራ አምስት በሺህ ዘጠኝ መቶ አስራ ስድስት እውቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና እረፍት የተዘገበበትን ነው የሚያነሳው። ነሐሴ 8 1913 አልጋ ወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከሚመስለው በታሪክ ቦታ እንዲኖረው የሚገባ ማስታወሻ በአገር ጉዳይ ትልቅ ቦታ እስካላቸው ድረስ ትሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን። ብዙ ናቸው ያየሁት። የነሐሴ ስድስት ታሪክ አለ። የ1874ቱ የሸዋው ንጉስ ሚኒሊክና የጎጃሙ ንጉስ ተክለ ሃይማኖት ተዋግተው ንጉስ ተክለ ሃይማኖት ቆስለው ተማረኩ። ከዛ በኋላ የተከተሉ አመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሁፍ። እስኪ አንዱ አቅርብልን። እሺ፣ አሁን ያለ ነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉት ታሪኮችን ብንመለከት፣ በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል። እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለማርያም ላይ መስከረም አስራ ሶስት አስራ ዘጠኝ ስልሳ ዘጠኝ የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋውራሽ ተፈሪ ላይ መስከረም ዘጠኝ አስራ ዘጠኝ አስራ ስምንት የተደረገ የግድያ ሙከራ ነው። ሌላው መስከረም አስራ ሰባት ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነክ ሆኖ አግኝቻቸዋለሁኝ። አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ እያሱን ሹምሽርን በተመለከተ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅ እያሱ ከስልጣናቸው የተወገዱት እና መስከረም አስራ አስራ ስምንት ቀን አስራ ዘጠኝ ዜሮ ዘጠኝ በዛው አመት ምረት ማለት ነው። በማግስቱ ንግስት ዘውዲቱ እንዲ ዘውዱን እንዲይዙ እና ስልጣኑን እንዲይዙ ነበረ የተወሰነው በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ በልጅ እያሱ ተወስኖባቸው በግዞት ሳሉ በመስከረም አስራ ስምንት ሹም ሽር ልጅ እያሱ ከስልጣን ወርደው ዘውዲቱ እንዲነቅሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የሚኒልክ የግቢ ሚኒስትር በጃች መታፈሪያ መልከ ጼዴቅ በከፍተኛ አጀብ አስከትለው ሲሄዱ አባጤና እያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ይጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ። ሳሙኤል፣ የሚስቡ የሚማርኩ ምናልባትም ከጊዜውና ከቦታው ጋራ ሁኔታዎችን አዛምደን እንድንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብ ነው። አንድ ጥያቄ ላንሳና ፕሮግራማችንን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከትነው ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደ ኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለውና፣ እስኪ እስከዛ ድረስ ገፋ አድርገህ ተመልከት። እውነት ነው። እንግዲህ ታሪክ ምርምር ይጠይቃል። ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋል። እና አብዛኞቹ የተጠቀምኳቸው መጽሐፎች በታወቁ የኢትዮጵያ ታሪክ ጸሐፊዎች የተጻፉ መጽሐፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬያለሁ። ሁለት ሶስት ለደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነት እና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ጸሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ጸሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል። ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባም። ግሩም በዕለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ የየዕለት የኢትዮጵያን ታሪክ የሚመለከት ጽሁፍ ነው። ከሳሙኤል አሰፋ ጋር የጀመርነው ውይይት አድማጮች አልተቋጨም። ምናልባትም ረዘም ላለ ጊዜ ሊወስደን ይችላል። ለዛሬው ታዲያ ላመስግንና ሳምንት በቀጠሮ እንገናኝ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባው ቀላል ባቡር በከተማው ያለውን የትራንስፖርት ችግር በከፍተኛ ሁኔታ ይቀርፋል ተባለ። እሁድ ሥራ የሚጀምረው በሁለት የከተማዋ አቅጣጫ ከተገነባ 34 አራት ኪሎ ሜትር የባቡር መስመር አንደኛው ማለትም ከቃሊት የሚነሳው ና፣ 17 ኪሎ ሜትሮች የሚረዝመው መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። የኮርፖሬሽኑ የህዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለአሜሪካ ድምፅ እንደገለጡት በተለይ በሚቀጥሉት አምስት ዓመታት በአዲስ አበባ ና በተለያዩ አገሪቱ አካባቢዎች ተጨማሪ የባቡር መስመሮች ይዘረጋሉ ነው የሚሉት። የህዝብ ግንኙነት ኃላፊውን እያወያየው እስክንድር ፍሬው ነው እንሆ የአዲስ አበባው 34 ኪሎ ሜትር የባቡር መስመር ሙሉ በሙሉ ስራ ሲጀምር የከተማዋን የትራንስፖርት ችግር እንዴት እንደሚያቃልል በማብራራት ይጀምራሉ። ይሄ ባቡር ስራ ሲጀምር ቢያንስ 60 ሺ መንገደኞችን መንገደኞች በአንድ ጊዜ ያነሳል። 41 ባቡሮች ናቸው ያሉት። 41 ባቡሮች፣ አንዱ ባቡር እስከ 317 ሰው የመጫን አቅም አለው። 41 ባቡሮች በአንድ ጊዜ በአራቱም አቅጣጫ ሲንቀሳቀሱ 60 ሺ መንገደኞችን ማንቀሳቀስ ይችላሉ ማለት ነው ሌላው እነዚህ ስለዚህ በቀን ስንት ነው ማለት ነው። በአንድ ጊዜ ሲሉ አንዴ ሲሄዱ ብቻ ስልሳ ሺህ ሰው ነው። በቀን ምን ያህል ይሆናል? ሰ መንገደኞችን በአንድ ሰዓት ውስጥ ስልሳ ሺህ መንገደኞች ማጓጓዝ ይችላል ማለት ነው። እያንዳንዱ ባቡር ዲዛይን የተደረገው በየስድስት ስድስት ደቂቃ ልዩነት ነው። አሁን ስንጀምረው ስድስት ደቂቃ ላይሆን ይችላል ከፍ ሊል ይችላል። ግን መጨረሻ ላይ ወደ ስድስት ደቂቃ ነው። በስድስት ደቂቃ ልዩነት አንድ ባቡር ይመጣል ማለት ነው። ይሄ ነው የመጀመሪያው ባቡር ያመለጠው ተሳፋሪ ከስድስት ደቂቃ በኋላ ሌላኛዋን ያገኛታል ማለት ነው። ደረገበት ነው ስንጀምረው ግን ስድስት ደቂቃ በኋላ ንጠብቃት እንችላለን። ከሙከራም እያካሄድ ደግሞ እነዚህ አብረን እያየን እያስተካከል የምንሄድበት ነው ማለት ነው። ስለዚህ የተመረጠውን ቦታ ከፍተኛ የሆነ የመንገደኞች እንቅስቃሴ ያለበት ነው ማለት ነው። ይሄ ብቻ አይደለም የአዲስ አበባ ከተማ ትራንስፖርት ችግር የሚፈታው የማስ ትራንስፖርት ስንል ባስ ራፒድ ትራንስፖርት ሲስተም እንለዋለን። ፈጣን አውቶቡሶችም እንደዚሁ አዲስ አበባ ውስጥ እንዲገቡ ይደረጋሉ ማለት ነው ነው እቅድ የተያዘው። ነው ስለዚህ እነዚህ ሁሉ ሲዳመሩ የአዲስ አበባ ከተማ ትራንስፖርት ችግር ይቃለላል ማለት ይሄ ብቻ ሳይሆን በሁለተኛው የእድገትና ትራንስፎርሜሽን እቅድ የሚገነባል ሌላ የባቡር መስመር አለ እዚሁ አዲስ አበባ ውስጥ ይሰፋል ማለት ነው። ስንት ኪሎ ሜትር ነው? በሁለተኛው የእድገትና የትራንስፎርሜሽን እቅድ እንግዲህ አሁን መስከረም አንድ ቀን ወረዲ ይፋ ተደርጓል። ሁለተኛው የእድገትና የትራንስፎርሜሽን እቅድ በኢትዮጵያ መንግስትና በሱ በአምስት ዓመት ነው የሚቆየው ምን ያህል ኪሎ ሜትር እንደሚገነባ ይታወቃሉ በአዲስ አበባ ከተማ ብቻ እስከ 72 ኪሎ ሜትር ገነባል ተብሎ ይጠበቃል። አሁን ስለዚህ ይሄ ማለት እንግዲህ አዲስ አበባ አሁኑን ሳይጨምር 72 ኪሎ ሜትር ሳይጨምር ማለት ነው። እነዚህ ደግሞ አሁን የሚገነቡት ምንድን ነው በአብዛኛው በዋሻ ውስጥ የሚሆኑ ናቸው ማለት ነው። በመሬት ውስጥ የሚገነቡ ነው የሚሆኑት ማለት ነው። ስለዚህ ይሄ ይሄ ባቡር በፌስ ቱም የሚቆም አይደለም። ፌስ ስሪም ፌስ ፎርም እያለ ሄዳል ማለት ነው። እንደ አቅማችን እየተገነባ ከከተማዋ የትራንስፖርት ኔትወርክ ጋር የሚተሳሰር መሆን አለበት ማለት ነው እና የከተማ ትራንስፖርት ችግር ሊፈታ የሚችለው ትናንሽ የትራንስፖርት አገልግሎት የሚሰጡ የትራንስፖርት ሲስተሞች ለነዚህ ማስ ትራንስፖርት ለሚሰጡት እየመገቡ ከመንደር ውስጥ እያወጡ ወደ ዋናው መስመር ይመግባሉ። ዋናው መስመር ላይ ደግሞ ይሄ ፈጣን አውቶቡሱ ባቡሩ ህዝቡን ያንቀሳቅሳል ማለት ነው። በዋጋ መጠነኛ ይሆናል። የሚመጡ አውቶቡሶችና አሁን የመጡት ባቡሮችም ቢሆን በአገልግሎታቸው ዘመናዊ ናቸው። ዘመኑ የደረሰበትን ቴክኖሎጂ የያዙ ናቸው ማለት ነው። አቶ ደረጀ ብዙ ሰዎች የሚጠይቁ ጥያቄ አለ። ቀላል የሚለው ነገር ምንድን ነው? የአዲስ አበባ ቀላል ባቡር ሲባል ባቡር ባቡር ነው። ለምንድን ነው ቀላል ባቡር የሚለው አጠቃቀም ምንድን ነው? ምንን ለማመልከት ነው? ቀላል የተባለበት አንደኛው ለሕዝብ ትራንስፖርት ብቻ የሚውል ነው፣ ለጭነት አይውልም። ሁለተኛው የሚጓዘው ርቀት ነው፣ በጣም አጭር ነው። ለምሳሌ አሁን የአዲስ አበባ ጅቡቲን ብትወስድ ከአዲስ አበባ እስከ ጅቡቲ ድንበር ደወሌ ድረስ 656 ኪሎ ሜትር ነው። ጅቡቲ ደግሞ መቶ ኪሎ ሜትር አለ 756 ኪሎ ሜትር አለ ቀላል ባቡር አትለውም እዛ ላይ የሚንቀሳቀሱት ባቡሮችም አንደኛ ለመንገደኞች የሚሉ ናቸው ለጭነትም የሚሉ ናቸው ጭነትም ደረቅ ጭነትንም ፈሳሽ ጭነትንም ከብትንም ሁሉም የሚያንቀሳቀሱ ናቸው የቁም ከብቶችን ሁሉም የሚያንቀሳቀሱ ናቸው ሁለተኛ እዛ ላይ የሚሰማሩ ሎኮሞቲቮችም ቢሆን እስከ 1758 እስከ 1100 18 ኪሎ ሜትር ባቡሮች ናቸው። ሚንትን የሚሉበት ዋናው መለያው ግን ለጭነትና ለመንገደኞች በአጭር ርቀት የሚያገለግል ነው ማለት ነው። አዲስ አበባ ቀላል ባቡር ላይ አንዷ ሎኮሞቲቭ 64 ወንበር አለ። ባቡሩ ግን እስከ 317 ይይዛል። አብዛኛው ቆሞ ነው የሚሄደው ማለት ነው። ለምን አጭር ርቀት ስለሚሄድ ነው ማለት ነው። ጅቡቲ ልውሰድ ብትል ግን 756 ኪሎ ሜትር ቆሞ ሰው አይሄድም። ተቀምጦ ነው መሄድ ያለበት። ስለዚህ ቀላል የሚያስብለው አንደኛ ለጭነት አገልግሎት የማይሆን ለመንገደኞች ብቻ የሚያውልና አጭር ርቀት የሚጓዝ ነው ማለት ነው። ከጥራት አንጻር ቅድም እሶ ነካክተውታል። በእርግጥ ለምሳሌ ሀዲዱ የተገነባበት ወይም አጠቃላይ ሆ የባቡር ፕሮጀክቱ እየተሰራበት ያለው የጥራት ሁኔታ ምን ይመስላል? ከሌሎች በሌሎች ሀገሮች ከሚካሄዱ መሰል ግንባታዎች ጋር በማነጻጸር ኢትዮጵያ ውስጥ የሚገነቡ ባቡሮች ዓለም አቀፍ ደረጃቸውን የጠበቁ ስታንዳርዶች ናቸው። ስታንዳርድ ጌጅ አለ አንድ ነጥብ አራት ስድስት ያን የጠበቀ ነው። ይሄ ባቡር አዲስ አበባ ቀላል ባቡር ከጅቡቲው ጋር ይገናኛል። ከአዋሽ ወልዲያ መቀሌው ጋር ይገናኛል። ምክንያቱም አዲስ አበባ ብቻ አንተ አጥራ ምትቀመጥ አይደለችም። ሕዝቡ ከአዲስ አበባ ተነስቶ በባቡር በሰበታ ስቴሽን አድርጎ ወደ ጅቡቲ ድሬዳዋ መኢሶም ፈለገበት ምስራቁን ሀገር ሊሄድ ይችላል። ይገናኛል ሲሉኝ፣ ለምሳሌ አንድ ሰው ከአዲስ አበባ ተነሳና ቃሊቲ ደረሰ፣ ከዛ ወርዶ እንደገና ወደ እንደዛ ለማለት አብራሩ ነው አይደለም? በፌስቱ ላይ አንዱ እንትን የሚለው ይሄ ነው። ከአዲስ አበባ ትነሳለህ። ከአዲስ አበባ ተነስተህ ቃሊቲ ላይ ነው የሚቆሙ አይደለም? ቃሊቲ ላይ አሁን የመጨረሻው አይደለም። ፌስቱ ደግሞ ወደ ሰበታ መስመር ጋር የሚያገናኘውን ያገናኛል ማለት ነው። ይሄ ብቻሁን በአምስቱ ዓመት የሚገነባ ከዚያ ወደ ምዕራቡም ምንትን አቅጣጫ ስትሄድ ከሰበታ ትነሳለህ፣ አምቦ፣ ጃጅ፣ ጅማ በደሌ መስመር ይሄዳል ማለት ነው። እስከ ደቡብ ሱዳን ይሄዳል ማለት ነው። የምስራቁም እንደዚሁ ከጅቡቲ ጋር የሚገናኝ ነው። ጅቡቲ ከሌላ ጎረቤት ሀገር ጋር የምትገናኝ ከሆነ ያን ስታንዳርድ ጠብቆ ነው የሚገናኘው ማለት ነው። ስለዚህ ይሄ ስታንዳርድ ጌጅ ብዬ ስልህ ኢትዮጵያ ብቻ ውስጥ የምጠቀምበት ሳይሆን ከጎረቤት ሀገሮች ጋር የሚኖረው የባቡር ኔትወርክን የሚያገናኝ ነው ማለት ነው። ተመሳሳይ ስታንዳርድ ነው ዓለም የደረሰበት ስታንዳርድ ብለን ምን ሎኮሞቲቮቹን ብትል ዋናዎቹ ባቡሮቹ ለማለት ነው። ፉርጎ ነው የምንለው ተሳቢዎቹ፣ ለጅቡቲ መስመር ፉርጎ እንላቸዋለን። አንድ ለአንድ ሎኮሞቲቭ ሀያም ሰላሳ ፉርጎዎች ሊስብ ይችላል። ተባላይ ግን ሁሉም ባለሞተር ናቸው። በኤሌክትሪክ ሚሰራ ሞተር አላቸው። ሎኮሞቲቭ ነው የምትላቸው መኪናዎቹ ወይም ትላቸዋለን። ስለዚህ እነሱ ደረጃቸው ላይ የጠበቁ ናቸው፣ ዘመናዊ ናቸው። ዘመናዊ ያፈራው ቴክኖሎጂ የተገጠመላቸው ናቸው። የሰርቲፊኬሽን ጉዳይ ሲነሳ ከሶስት ሺህ በላይ ቼክሊስት መጠይቆች አሉ። ሰርቲፋይ ለማድረግ ከሶስት ሺዎቹ አርባዎቹ ብቻ ናቸው የጎደሉት። ማረጋገጫ ለመስጠት ማለት ነው። ሰርቲፋይ ለማድረግ አርባዎቹን በጣም ቀላል እና አሁን በዚህ ሁለት ሶስት ቀን ውስጥ የሚያልቁ ናቸው ማለት ነው። ስለዚህ በማን የሚሰጥ ነው ማረጋገጫው? ሼንዘን ካምፓኒ ነው የሚሰጠው። ዓለም አቀፍ ደረጃውን የጠበቀ ካምፓኒ ነው። ስለዚህ በዛ ነው የሚሰጠው እና በጥሩ ደረጃ ነው። ስታዩም ባቡሩ ይህን ነው የጠበቀ ነው ሌላ ጥያቄ ላንሳ። እንግዲህ አሁን አዲስ አበባ ላይ ቆይተናል። በሌሎችም የአገሪቱ አካባቢዎች የባቡር ፕሮጀክቶች እየተገነቡ እንደሆነ ይታወቃል። እና በቅርቡ አገልግሎት የሚጀምር ይኖራል ወይ? ከነሱ ውስጥ ለምሳሌ አንዱን የኢትዮጵያ አካባቢ ከሌላኛው የኢትዮጵያ አካባቢ የሚያገናኙ የተለያዩ የባቡር ፕሮጀክቶች እንዳሉ ይታወቃል። የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስገነባቸው የባቡር ፕሮጀክቶች አንዱ አዲስ አበባ ቀላል ባቡር ነው፣ እስካሁን ስንነጋገርበት የነበረው ነው። ሌላው ከአዲስ አበባ ሰበታ መኢሶ ደወሌ ጅቡቲ የሚሄደው መስመር ነው። ይሄ 656 ኪሎ ሜትር የሚረዝም ነው። ይሄ ማለት ከአዲስ አበባ ተነስቶ ወደ ጅቡቲ ብቻ ይሄዳል። ከአዋሽ ደግሞ አዋሽ ወልዲያ ሀራ ገበያና ከመቀሌ ወልዲያ ሀራ ገበያ ሌላ ፕሮጀክትም አለ። ከአዲስ አበባ ሰበታ መኢሶ ደወሌ ጅቡቲ ፕሮጀክት የባቡር ሐዲድ ማንጠፍ ስራው ስሊፐር ማንጠፍራው አልቋል። በሁለቱም በኩል አሁን በቅርቡ ምክትል ጠቅላይ ሚኒስትሩ በተገኙበት የተመረቀው ነው የሚሉ ግንቦት ላይ የሀዲድ ማንጠፍራው ተጠናቋል። በጅቡቲ በኩልም ሐምሌ ላይ በተመሳሳይ መልኩ ነጋድ የምትባል ስቴሽን ላይ እንደዚሁ ተጠናቋል ነው ኦፊሻል። አሁን ሎኮሞቲቮች እየመጡ ነው ያሉት ሎኮሞቲቮቹ ለባቡር የሚያስፈልጉት እየመጡ ነው ያሉት ሎኮሞቲቮች ሲሉ ለአድማጮች ግልጽ ለማድረግ ባቡሮቹ ማለት ነው፣ ዋነኞቹ እና ዋገኖቹ ዋና ሳቢዎቹ እና ተሳቢዎቹ ማለት ነው። እነዚህ እየመጡ ያሉበት ሁኔታ ነው ያለው። እነዚህ ባቡሮች እንግዲህ እየመጡ ያሉት ምንድን ነው። ጥቅምት ላይ ግንባታው ይጠናቀቃል ብለን ነው የምንጠብቀው። በስምምነታችን መሰረት የኤሌክትሪክ መስመር ዝርጋታዎች እየተካሄዱ ያሉበት ነው። ፖሎ የተተክለዋልም፣ ኤሌክትሪክ መስመሩ እየተዘረጋ ነው ያሉ። ኢትዮጵያ ውስጥ የሚገነቡ ባቡሮች ሁሉም በኤሌክትሪክ የሚሰሩ ናቸው። ምክንያቱም ሀገሪቱ የምትከተለው የአረንጓዴ ልማት ስትራቴጂ ነው። አቶ ደረጀ የተፈራ፣ የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ። ስለ ጊዜው በጣም አመሰግናለሁ። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁን ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽት ሶስት ሰዓት በአጭር ሞገድ በ19፣ 22 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን ልንገናኝ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ ፕሮግራሙን ከምራችልን ሲሆን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ ሰናብታለሁ። ሶስት ሰዓት ላይ እንገናኝ። መልካም ምሽት።